አቶ ሳሳውል ከበደ የምክክር ለአንድነትና ለዲሞክራሲ ፓርቲ ፕሬዚደንትና የዓለም አቀፍ የኢትዮጵያ ሕብረት ተጠሪ ኢትዮጵያ፣ በርካታ የፖለቲካ ፓርቲዎች እንዳሸን የፈሉባት ሀገር ናት። በዛ ላይ ተጨማሪ ሆኖ ለመቋቋም የተነሳሳችው ጉዳይ ምንድን ነው? በቅድሚያ ለዚህ ቃለ መለስ እናንት እንግዲህ ያስለጋበዘኝ ለኢትዮጵያ አንድነትም ላመሰግናቸው እወዳለሁ። ምክክር ለአንድነትና ለዲሞክራሲ ፓርቲ በርካታ እንቅስቃሴዎችን በተለያዩ የፖለቲካ ፓርቲዎች ውስጥ በነበረበት ጊዜ እንደ አራባ በአባልነት የቀጠለ እና በአመራርነትም የነበረ አመራሮች ያሉበት የፖለቲካ ፓርቲ ነው። ፓርቲያችን ምክክር ከምርጫ ዘጠና ሰባት በፊትም ብሔራዊ ዲሞክራሲያዊ ህብረት በሚባል ድርጅት ውስጥ እንዲሁም ደግሞ ጄኔራል ሀይሉ ሻውል ሊመሩት የነበረው የፖለቲካ ፓርቲ ያድ የተባለው የፖለቲካ ፓርቲ ውስጥ እንደ ፕሬዚዳንትነቴ የማዕከላዊ ኮሚቴ አባልና እንዲሁም ደግሞ ቅንጅት ከተመሰረተ በኋላ የቅንጅት ለአንድነትና ዲሞክራሲ ፓርቲ የኢንጂነር ሀይሉ ሻወል ረዳት ኃላፊ ሆኜ ስራ ዳረጅም ጊዜ ባይቻልም እዛም በኋላ በምርጫ የተመሰረቱ የምታውቀው ከውስጥ ምክንያት ፓርቲን ከደግና ሪኦርጋናይዝ በማድረግ እንቅስቃሴ ስናደርግ ነበረ። ሪኦርጋናይዝ የሚያደርገንበት ዋናውን ምክንያት የታሰሩትን የቅንጅት አመራሮች ለማስበርታት ነው። ደግሞ እነሱ በነበሩበት ሂደት ላይ የእነሱን አጠቃላይ የፖለቲካ ሂደት ለዓለም አቀፍ ለማስታወቅ ነው የሚል ነበር ስንቀሳቀስ የነበረው። ከምዚ ውስጥ አሁን በሪኦርጋናይዝ ትክክል በኋላ ፓርቲውን አንቆ ይዘው የነበረው አየለ ጫምሰን የሚባል የክንፍ ፓርቲ ሊቀመንበር ከገዢ ፓርቲ ጋር ሲንቀሳቀስ ቀፍ፣ እንዲሁም ደግሞ ከፓርቲው ውቅና ውጭ የተለያዩ ገዢ ፓርቲ ዋት ያደገና ደግፎ ከፓርቲው ውቅና ውጭ ሲንቀሳቀስ ስለነበረ፣ እኛም የአዲስ አበባ ምክር ቤት እና የፓርላማ ተመራጮች የነበርን ግለሰቦች በአንድነት በመነጋገር ሰውየውን በተረጋጋሚ ለማስወገድ ጥረት አድርገን ነበረ። በጠቅላላ ጉባኤም በማዕከላዊ ኮሚቴን በስራ አስፈጻሚ ኮሚቴን ስናስወግድ ቆይተን አሁን በወቅቱ የነበሩ ብሔራዊ ምርጫ ቦርድ ተወካዮች ግለሰቡን በምንታን በማወጉ ማስወገድ አትችሉም በሚል በኔ ላይ አስራ ስምንት ክሶች እንድከስ ተደርጌ በሁለቱ ፍርድ ቤት ቀርቤ አንደኛው መሳሪያ ሽጉጥ መዘብኝ በሚል ስምንት ወር ተፈረደብኝና እንዲሁም ደግሞ በተለያዩ ጉዳዮች ከሱ የአንድ አመት ከሁለት ወር አጠቃላይ ወደ ሁለት አመት ከማመት ታስሬ ነው ከወይም ቤት ይወጣት ከዛ በኋላ ለምን ፓርቲውን ከሱ ጋር ከምንቀጥል ህጋዊ የሆነ የፖለቲካ ፓርቲ ለማንመሰረት በሚል የቀድሞ አየለ ጨምሶ የመራን የነበረውን ክንጅት ከእንደገና እዛ ውስጥ የነበሩ ሰዎች ሙሉ ለሙሉ ወጥተን መክር ለአንድነት እና የዲሞክራሲ የሚባል መሰረትን ይህም ፓርቲ ከመሰረትም በኋላ ለአንድ አመት በተለይ በሁለት ሺ አስር ዓመተ ምህረት ነበር ፓርቲ ጠቅላላ ጉባኤ አድርጎ ህክና ለሞት ጥሮ ሲያደርግ ነበረ። ይሁና ግን ይሄ ፓርቲ በነበረበት ችግር ከብሔራዊ ምርጫ ቦርዱ ጋር በነበረው ስጣ ገባ አማካኝነት ሁም ደግሞ የህወሓት የኢሕአዴግ አመራሮች እና የደህንነት ክፍሉ ጣልቃ በመግባት እውቅናውን እንዳናገኝ ተደርጎ አሁን ወይዘሮች ብርትኳን ሚደቅሳ ከተሸነች በኋላ የፓርቲውን እውቅና ያገኘበት ሁኔታ አለው። በዚህም ምክንያት ሀገር አቀፍ ሆነን የምንንቀሳቀስ የፖለቲካ ፓርቲዎች ኃይላችን በጣም አነስተኛ በመሆኑ ቁጥራችን በጣም ዝቅተኛ በመሆኑ የኤትኒክስ ፖለቲክስ የሚያራምዱ የፖለቲካ ፓርቲዎች ግን ቁጥራቸው በጣም ከፍተኛ እና የሚተባበር አቅማቸውም ህዝብ ውስጥ የመግባት ዕድላቸው ሰፊ የመሆኑ ለምን አገር አቀፍ የፖለቲካ ፓርቲ እንደመሰረትም ከሌሎች የፖለቲካ ፓርቲዎች ጋር አብረን ተባብረን የምንሰራበት ሁኔታ ለማመቻቸት በማሰብ ነው አገር አቀፍ የፖለቲካ ፓርቲ ለመመስረት የቻልነው። የፓርቲው መጠሪያ የምክክር ለአንድነት እና ዲሞክራሲ ፓርቲ ነው። የምክክር የሚለው የመነሻ ቃል እዛ ውስጥ ለማስገባት የወደዳችሁበት ምክንያት ምንድን ነው? የምክክሩ ቃል እሳቤ የምክክሩ ቃል እሳቤ በጥረጴዛ ዙሪያ በማንኛውም ጉዳዮች ላይ ለመነጋገርና ለመወያየት ይረዳን ዘንድ በሚል ነው ቃሉ የመሰረት ነው። ስለዚህ ቃሉ በዋናነት በጋራ በጥረጴዛ ዙሪያ ለመወያየት ሁሉም የፖለቲካ ፓርቲ በጥረጴዛ ዙሪያ እንዲወያይ በማሰብ ነው። መካከር ተመካከን በኢትዮጵያ አንድነት በጋራ እንስራ የሚል እንምታ ነው ያለው። ምክክር ለአንድነትና ለዲሞክራሲ ፓርቲ ሀገር አቀፍ ፓርቲ ነው። አባላቶቹን በርካታ ተሞክሮ አላቸው፣ የትግል ተሞክሮ ቀደም ሲል የምርጫው ጊዜ በእርግጥ አሁን መካሄድ የሚገባው በኮሮና ቫይረስ ወረርሽኝ ምክንያት ተላልፏል። ይህ ለእናንተ እንደ አንድ አጋጣሚ ነው፣ የበለጠ ለመዘጋጀት ሕብረተሰብ ውስጥ ዓላማችሁን እና ግባችሁን ለማስረጽ እና ደጋፊዎችን ለማፍራት በእውነቱ ከሆነ የአደረጃጀት ችግሮች የለብንም። ለምን ቀደም ሲል ፓርቲው በመላ ኢትዮጵያ የነበረውን መዋቅር ነው ይዞ ሲንቀሳቀስ ሆን ያለው። ትልቁ ችግራችን የአደረጃጀት ችግር ሳይሆን በመላ ኢትዮጵያ ተንቀሳቅሶ ለመስራት አሁን ያለው የፖለቲካ ምህዳር እጅግ ጠባብ በመሆኑና ሁሉም መንግስትን የሚመስሉ የተለያዩ አደረጃጀቶች የሚያደርጉብን እገታ ብሎም ደግሞ የቀድሞ መንግስት መዋቅር አሁንም በለውጡ መንግስት መዋቅር ውስጥ ያለ መሆኑ እነዚህ አካላት የፖለቲካ ፓርቲዎችን እንዳይንቀሳቀሱ በየቦታው እገታዎችን ስነት መከማትና የተለያዩ በፓርቲ መንዳቶች ላይ የሚፈጥሩት የፓርቲ አደረጃጅታችን ላይ የሚፈጥሩት ችግር ካለ ነው በስተቀር የትኛውም የፖለቲካ ፓርቲ የተሻለ ሁኔታ በምርጫው የሚደረግ ከሆነ ከሶስት መቶ ሰባ እስከ አራት መቶ የሚደርሱ ፓርላማ ወንበሮችን ለመወዳደር እቅድ ይዞ ነው እየተንቀሳቀሰ ያለው። በመሆኑም የኛ ቸገር ስልበት ችግር የፖለቲካ ምህዳሩ በሁለት መንገዶች ተቀባለን። በአንደኛው የመንግስት የሚመስሉ አደረጃጀቶች ማነቆች አሉብን። ሁለተኛ ወደ ክልል ያስገባም ብለው የሚንቀሳቀሱ የምንንቀሳቀስበት ጊዜ የኤትኒክስ ፖለቲክስ የሚያራምዱ የፖለቲካ ፓርቲዎች የሚፈጥሩብን ቶች አሉ። ሁለተኛ የመንግስት አደረጃጀት ራሱ የፖለቲካ ምህዳሩን ያጠበበበት ሁኔታ አለ። ከዛ አኳያ ሁለቱ ችግሮች እንደ መንግስቱም ቢቀረፍ በእርግጠኝነት የተሻለ ቃሴ ይኖራል ብለን እናምናለን። ይህ ችግር ላይ የኛ ችግር ብቻ ሳይሆን የሁሉም ሀገር አቀፍ የፖለቲካ ፓርቲዎች ችግር መሆኑን በዚህ ልናገር ፈልጋለሁ። ይህ ችግር በምን መልኩ ሊፈታ ይችላል ወይም ይገባል ይላሉ። ይሄ ችግር ሊፈታ የሚችለው በዋናነት የመንግስት ጠንክሮ አለመውጣት ነው። የመንግስት አደረጃጀት በቀድሞ የዋት የአድግ አደረጃጀት ተተብትቦ ተይዟል። የጸጥታ መዋቅሩ ጠንካራ አይደለም። እነዚህ እነዚህን የጸጥታ መዋቅሩና እንዲሁም ደግሞ የፖለቲካ ፓርቲዎች አጠቃላይ የፖለቲካ ፓርቲዎች በጠረጴዛ ዙሪያ ተወያይተው ያለውን የፖለቲካ ፓርቲዎች ሽግር ተወያይተው የሚፈታበት እስካልተፈጠረ በስተቀር ምን ምርትን ይሰጣል ብለን አናምንም። መንግስትም ለዚህ ያለው ኮሚትመንት በጣም ዝቅተኛ ሆኖ ላይ ያገኘ ነው። ስለዚህ መወያየቱ መነጋገሩና ችግሩን ለመፍታት የሚደረግ ጥበት ቅድም ያልሰጠ ይገባል ብለን እናምናለን። አበራ ስክ ይህ ችግር ይሰጣል ብለን አምናለን። ኢትዮጵያ ውስጥ የለውጡ ሂደት ከተጀመረ በእርግጥ ጅማር ሆኖ በሂደት ላይ ገና ያለ ነው። የለውጡ ሂደት ያስገኛቸው ምን መልካም ፋይዳዎች አሉ፣ ምንስ ሊያቃናቸው ወይም ደግሞ ላሻሽላቸው ይገባል የሚል አማራጭ ሀሳቦች አሉ። በምክክር ለአንድነትና ለዲሞክራሲ ፓርቲ በኩል በእውነቱ ከሆነ የለውጥ መንግስት የአመታቸው መልካም ምክለቶች አሉ። በዋናነት በተለይ በውጭ የነበሩ የፖለቲካ ፓርቲዎች፣ ነፍጥ አንግተው ይታገሉ የነበሩ የፖለቲካ ፓርቲዎች ወደ ሀገር ውስጥ እንዲገቡ የተደረገበት እንቅስቃሴ መልካም ነው ብለን እናምናለን። እዛ ባሻገር ሊሻሻል ይገባል ብን የምናምነው ደግሞ ጥቂት የፖለቲካ ፓርቲዎችን በመንግስት ዙሪያ የተሰባሰቡ የፖለቲካ ፓርቲዎች አሉ። እነዛን ብቻ ለሚዲያው እንዲጠቀሙበት የሚያደርጉበት ሁኔታ አለ። ብሎም ደግሞ አጠቃላይ በጥቅም ባለው ጉዳይም ጥቅም በሌለው ጉዳይም ሚዲያ ላይ እንዲወጡ ጎልቶ ነጥረው እንዲወጡ የሚደረግ እንቅስቃሴ አለ በመንግስት በኩል። ይህን በተመለከተ መንግስት ለሁሉም የፖለቲካ ፓርቲዎች እኩል የሆነ ሜዳ ሊያመቻች ይገባል ብለን እናምናለን። አገራች ግን አንዱ እናስሚጅ አንደኛው ደግሞ የግራ ልጅ ሆኖ የሚቀጥልበት የፖለቲካ ጃጀት ከቀድሞ ኢህአዴግ መንግስት የተለየ አይሆንም ብለን ነው የምናምነው። ለምን ቀደም ሲል ኢህአዴግ በስልጣን ላይ በነበረበት ወቅት ላይ የፈልግ የሚፈሱ የፈልጋቸው የፖለቲካ ፓርቲዎች ነበረ ወደ ሚዲያም ሲያወጣቸው ነበር፣ እና ትሬንድ አሁንም በለውጡ መንግስት እየታየ ነው ያለው። ጥቂት የፖለቲካ ፓርቲዎች የብሄር ፓርቲዎች እና አንድ ፓርቲ ከውጭ የመጣ የፖለቲካ ፓርቲ ብቻ ነው ሚዲያው እንዲጠቀምበት እየተደረገ ያለ። ይህ አካሄድ ደግሞ በሀገርም ለህዝቡ ጠቃሚ አይደለም። በርካታ የህዝብ አደረጃጀት፣ ብሎም ደግሞ ማወቅ ያላቸውን የፖለቲካ ፓርቲዎች በስጋትም ደምን መግፋት ሁኔታ ግን ተገቢ ነው ብለን እናምኑ። ስለዚህ ይህንን መንግስት ሊያሻሽል ይገባል ብለን እናምናለን። ከዚህ ባሻገር ለፖለቲካ ፓርቲዎች የሚሰጥ የፋይናንስ ድጋፍ በፖለቲካ ፓርቲዎች ምዝገባ አዋጅ ላይ ተቀምጦ አለ። ያንን ምርጫ ቦርድ ራሱ ያንን ፋይናንስ አንቆ መያዙን ተገቢ ነው ብለን አናምንም። በርካታ የፋይናንስ ድጋፍ ወደ ምርጫ ቦርድ አካውንት ገቢ ሆኗል። የፖለቲካ ፓርቲዎች እንዲንቀሳቀሱ፣ ጠንክረው እንዲወጡ የፋይናንስ ድጋፍ መለቀቅ ነበረበት። አንድ ዓመት ሙሉ ሳይለቀቅ መቀመጡ ተገቢ አይደለም። ነገሮች ልሻሻሉ ይገባል ብለን እናምናለን። አሁን ኢትዮጵያን ገጥሟት ካሉት ጉዳዮች አንዱ በሀገር ውስጥ እንደሌላው እንደተቀረበም ዓለም በእርግጥ የኮሮና ቫይረስ ወረርሽኝ አንዱ ነው። ከዛ ባሻገር ቁጥር ስፍር የሌላቸው በምጣኔ ሀብቱም ሆነ በማህበራዊ ህይወት ወይም በፖለቲካው ዘርፍ በርካታ ችግሮች አሉ። እነዚህን ችግሮች ለመፍታት የእናንተ አማራጭ ሀሳብ ምንድን ነው? ከዛ ባሻገርስ አሁን ያለውን ወረርሽኝ ተከትሎ ምን አይነት አስተዋጽኦ ለማበርከት እየሞከራችሁ ነው? እንወክለዋለን ብላችሁ ለተነሳችሁለት ህዝብ። አመሰግናለሁ። ጥሩ ጥያቄ ነው። የምስክርና አንድነትና የዴሞክራሲ ፓርቲ በተለይ በኢትዮጵያ ውስጥ የተፈጠረው የኮቪድ አስራ ዘጠኝ ወረርሽኝ በተመለከተ ከመንግስት ጋር አጎል መስራት በተደጋጋሚ ጥያቄ ያቀርቧል። እንዲሁም በአዲስ አበባ ከፍተኛ የወረርሽኝ የሚታይባቸው ቦታዎች ላይ ተለይቶ እንዲሰጠን እና በእኛ አደረጃጀቶች አማካኝነት እና መንግስት ደግሞ ጥታውን ጉዳይ ለኛ ሽፋን እንዲሰጥ ከተደረገ ኮቪድ አስራ ዘጠኝ በርካታ እና ከፍተኛ ጉዳት ያደረሰባቸውን ቦታዎች በፓርቲያችን አቅም ለመስራት ጥያቄ ያቀርበናል። ለጤና ጥበቃ የጤና ሚኒስትሯ ደብዳቤ ጽፈናል። ይናገ

ወደ ሶስት ሳምንት አካባቢ ይሆናል ደብዳቤውን ገቢ ካደረግን። ሲናው ግን ምላሽ አልሰጠን። በዚህ ረገድ ላይ በተለይ ቀደም ህዝባችን በምጣኔ ሀብት፣ ከፍተኛ የሆነ ጉዳት የደረሰበት ሁኔታ አለ። ቤት ተከተውን ያለው አብዛኛው ሰው ደግሞ ከጁዳፍ የሆነው ሰው ደግሞ ወጥቶ የጉልት ሰአ የተለያዩ ስራዎች እየሰራ ነው ያለው ለዛ ጥንቃቄ እንዲሆን በፓርቲ ደረጃ አባሎቻችንን በየቦታው አሰራጭተን ይህንን መከላከያ የመከላከያ ነጥቦችን የሚያመጡትን ሳይት ፌክ ግም ደግሞ ጭምብል ማድረግ እንዳለባቸው፣ እጃቸውን መታጠብ እንዳለባቸው ደግሞ የማህበራዊ ርቀት እንዲጠብቁ የሚሉትን እሳቢዎች በመላሆች አባሎቻችን ባሉበት ቦታ ተንቀሳቅሰው ይህን መልእክት እያስተላለፉ ነው የሚገኙት። ህዳሴ ግድብና ታኮ እንደዚሁ በግብፅና በኢትዮጵያ መካከል በከፊልም ቢሆን ከሱዳን ጋር ውጥረቶች አሉ። ያንን አስመልክቶ ፓርቲው እንደ አንድ አገር አቀፍ የኢትዮጵያ ፓርቲ ህዳሴ ግድብ ላይ ያከስቶ ያለውን ዲፕሎማሲያዊ ውጥረትና የውሃ ፖለቲካ በምን መልክ እልባት ሊበጅለት ይገባል የሚል አቋም አለው። ኢትዮጵያ በኩል ተይዞ ያለውን አቋምስ እና በግብፅ በኩል ተይዞ ያለውትን አቋሞች በምን መልኩ ነው የሚገመገማቸው ያለው? በእውነቱ ከሆነ የህዳሴው ግድብ በተፈጥሮ ኢትዮጵያ የመጠቀም መብት አላት ብለን እናምናለን። ይህም በተፈጥሮ የመጠቀም መብትን የኢትዮጵያ መንግስት ህዝብን አስተባብሮ የህዳሴው ግድብ የመገደብ እንቅስቃሴ ውስጥ ገብቶ እነሆ በርካታ ምትረትን አስቆጥሯል። በዚህ ምክንያት ግድቡን ለማጠናቀቅ የሚደረግ እና የሚደረገው ጥረትና ብሎም ደግሞ በዚህ አመት የውሃ ሙሌቱ ይደረጋል ብለን እናምናለን እንጠብቃለን። ይሁን ነገር በግብጽ በኩል በተለያዩ ሚዲያዎች የሚሰነዘሩት አግባብ የሆኑ ትችቶች አላግባብ የሆኑ በኢትዮጵያ ላይ የሚያጠርሹ ላሸቶችን የመቀባት ነገር እና የዓለም አቀፍ ህብረተሰብ ድጋፍ ለማድረግ የምታደርገውን እንቅስቃሴ በአንክሮ የተመለከተን እንገኛለን። የኢትዮጵያ መንግስት ደግሞ በተመሳሳይ ይሄንን ምላሽ ለመስጠት በተለይ መላው ህዝብ ብሎም ደግሞ የፖለቲካ ፓርቲዎችን በአንድ ላይ

ይህንን ጥረት መንግስት የሚወያይባቸው ነጥቦች ራሱ ለህዝብ የማይገልጽበት ግልጫ ላ ያለሆነ የፖለቲካ ፓርቲዎች ጋር ተቃርቦ የመስራት ያለው ፍላጎት ዝቅተኛ በመሆኑ ምክንያት አብሮ ለመንቀሳቀስ ለመሄድ ያለው ፍላጎት ዝቅተኛ ነው። በእኛ እምነት ግን በተደጋጋሚ የመንግስትን የጠየቅንበት ሁኔታ ህዳሴው ግድብ ምክር ቤት ውስጥ የተሰባሰቡ አካላት የአንድ ፖለቲካ ፓርቲዎች አንድ የፖለቲካ አስተሳሰብ ያላቸው ሰዎች ናቸው። በዛ ምክር ቤት እንኳ እንግባ ብለን በደብዳቤ ከአንድም ሁለት እኛም ጨምሮ የተለያዩ ፖለቲካ ፓርቲ ፓርቲዎች ጥያቄ ያቀርበናል። ለምን የህዳሴው ግድብ የጋራ ሀብታችን መንግስት ሲለወጥ ቢለወጥም ያው የሚቀጥለው መንግስት የሚይዘው አካል ህዝብን አስተባብሮ የሚጨርሰው እንደሚሆን ግልጽ ነው። በህዳሴው ግድብ ምክር ቤት ለማስገባት መንግስት ሚገኝ የፖለቲካ ፓርቲዎች በጣም ስራ ብለን እናገዛችሁ የጋራ ሀብታችን ነው፣ የጋራ ጥረታችን ይፈለጋል ይሄ ጉዳይ ብለን ጠይ መንግስት ኦልሬዲ ራችን ግንብቼ ጨርሶ ብሎ እንደወደ ፖለቲካ እንትን ይወሰደበት ሁኔታ ነው። ግን ህዝባዊ ማድረግ ይጠበቅበታል አሁንም መንግስትን አስምረን የምንጠይቀው እኛ በጋራ የህዳሴውን ግድብ ላይ የሚመጡ ተጽዕኖችን በሙሉ በጋራ ለመመከት መንግስት የፖለቲካ ፓርቲዎችን እና ታዋቂ ግለሰቦችን የማስተባበርና አብሮ የመስራት ሂደት ሊኖረው ይገባል ብለን እናምናለን። ከዚህ ሌላ ግብፅ የምታደርገውን አጠቃላይ ህዳሴ ግድብ ላይ የምታመጣውን አመጣል ብላ የምትንቀሳቀሰውን እንቅስቃሴ በሙሉ ላይ አንድነት ነው የዲሞክራሲ ፓርቲ በአጽንኦት የሚቃወመው እና ከመንግስት ጎን የሚቆም መሆኑ ደጋግመን አስምረን ተናግረናል። አሁን ይህንን አስምረን እናገራለን። ክሮ በውጭ ሀገር ሀገርስ ያለው እንቅስቃሴ ምን ይመስላል? ምን አይነት ድጋፎችንስ እያገኘ ነው? ምክትል ለአንድነት ና ዲሞክራሲ በተለይ በአውሮፓና በአሜሪካ በርካታ አባላት አሉት በዚህ ጉዳይ ላይ በተለይ የዲያስፖራ ያለው አካል አሁንም በኮሮና ቫይረስ ምክንያት ቤት ተከቶ ነው ያለው። በዛ ምክንያት ግን በተለይ የጽሁፍ ስራዎችን በኢትዮጵያ ህዳሴ ግድብ ላይ በኮቪድ አስታዊጠ ላይ እና ሀገራዊ አጀንዳዎችን በተመለከተ ብሎም ደግሞ በህገ መንግስት ማሻሻያዎች፣ በህገ መንግስት ዳግም በማርቀቅ ጉዳይ ላይ ያለን መረጃ ልውጥ እጅግ እጅግ ከፍተኛ ነው። በእኛ እምነት ህገ መንግስቱ ዳግም መጻፍ አለበት ብለን ከሚያምኑ የፖለቲካ ፓርቲዎች መካከል አንዱ መሆናችን ከዲያስፖራው ጋር ይህን በተመለከተ ከፍተኛ የሰነድ ለውጥ በማድረግ በሀገራችን ጉዳይ ላይ ከፍተኛ የሆነ እንቅስቃሴ እያደረግን ያለ ነው። አሁን ትልቁ የፓርቲያችን ትልቁ ችግር በመላ ኢትዮጵያ ሙሉ ለሙሉ አደረጃጀቶቻችንን አጠናክል ለመሄድ ደግሞ የአንድነት ኃይሉ ፔኔትሬት አድርጎ የኢትኒክስ ፖለቲክስን ተጽዕኖ ፈጥሮ ለመውጣት የፋይናንስ ድጋፍ ላይ በጣም ችግር አለብን። ያ የፋይናንስ ድጋፍ ዲያስፖራው ድጋፍ እንዲያደርግንም በተደጋሚ ጥያቄ እያቀረብን ነው። ነገር ግን እሷም በኮሮና ቫይረስ ምክንያት ብን እንዳላቸው ተጽዕኖ አማካኝነት የፋይናንስ ድጋፍ ልናገኝ አልቻልንም። ያ የፋይናንስ ድጋፍ ካገኘን ግን ን ከፍተኛ የሆነ እንቅስቃሴ ይኖራል ብን እናስባለን። ያው ለዲያስፖራው የፓርቲያችን የባንክ አካውንት ሁሉ የላክልበት ሜካለ እንግዲህ በሂደት እየጠበቀን ያለ ነው። ቶ ሳሳውል ከበደ የምክክር ላንድ ነትና ለዲሞክራሲ ፓርቲ ፕሬዚደንትና የዓለም አቀፍ ኢትዮጵያውያን ህብረት ተጠሪ ስለ ቃለ ምልልሱ እናመሰግናለን። ምንም ክል አመሰግናለሁ። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ፣ እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።